የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት አስር 2017 ዓ ም ዝግጅታችን ጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን እና በሀገሪቱ የቀጠለው ግጭት ደግሞ የወዳጅ ሀገር ኤምባሲዎችን እዚህ አምባሳደሮቹንም እንደዚህ ያገኝ ናቸው። በዚህ ጉዳይ ላይ እነሱም የኢትዮጵያ ሰላም የሀገራቸውን ሰላም ምክንያቱም በሰላም ፍልስፍና ሰላም አይከፋፈሉም። የአንዳችን ሰላም የሌላችን ሰላም ስለሆነ ከኛ ሰላም ያተርፋሉና እነሱን በዚህ ጉዳይ ላይ በሚያገኙት አጋጣሚ ሁሉ አሁን ወደ ምክክሉ ያልመጡትን ቅድም ያነሳናቸውን ቦላንም ፋኖውም እንደዚሁ በዚሁ ስራ ላይ እንዲገኙ እንድንነጋገሩ እነሱም ራሳቸውን አስተዋጽኦ እንዲያደርጉ ጥረት ማድረግ በማነጋገር ወደ ቢሮችን በመጥራት አስፈላጊዎችም ሲሆኑ በኮንፈረንሶች የተገናኘን እንደዚሁ በግልጽ የተወያየን እንገኛለን እና በአጭሩ ጥረቶቻችን ቀብረናል። የሰማችኋቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳኤ ናቸው። የኮሚሽኑን እንቅስቃሴና በሀገሪቱ የቀጠለውን ግጭት የሚዳስስ ዘገባ ይኖረናል። For me, personally, you know, most of the part of the books is uh, pretty much very heartbreaking. Um, <laughs> and <laughs> and የአኟዋክ ተወላጆችን ታሪክ የያዘ ዘ ሉ ኦፍ ዌስተርን ኢትዮጵያ የተሰኘ መጽሐፍ የጻፈውን ጄካፕ ኦማድን ነው የምሽቱ እንግዳችን ነው። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ጥቅምት አስር 2017 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችንም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻቸው አድማጮች የሰዓቱን ዜና የማሰማችው ስመኝሽ የቆየ ነኝ። ከስልጣናቸው የተባረሩት የኬንያ ምክትል ፕሬዚዳንት ሪጋቲ ጋቹጓ እሁድ ለት አለቃቸውን ፕሬዚዳንት ዊሊያም ሩቶ ጨካኝና አረመኔ ሲሉ በመንቀፍ ህይወታቸው አደጋ ላይ ሊሆን እንደሚችል አስጠንቅቀዋል። ጋቹጓ ሐሙስ ለት በህግ መወሰኛ ምክር ቤት ፊት ከተከሰሱባቸው አስራ አንድ ክሶች አምስቱ ተቀባይነት በማግኘታቸው ከስልጣን የተነሱ ሲሆን በምትካቸው ሌላ የመሾሙ ሂደት ግን የፍርድ ቤት ውሳኔ አግዶታል። ፕሬዚዳንት እንዲሆን የረዳሁት ያመንኩትና እሱን በመደገፌ የተሳደድኩበት ሰው እንዴት በእኔ ላይ ይህን ያክል ጨካኝ ሊሆን እንደቻለ አስደንግጦኛል ብለዋል ጋችጓ። የ ሃምሳ ዘጠኝ ዓመቱ አዛውንት የተመደቡላቸው የጸጥታ አካላት መነሳታቸውንና ሁሉም ሰራተኞቻቸው አስገዳጅ ረፍት እንዲወጡ መደረጋቸውንም ገልጸው በእኔ ላይ ወይም በቤተሰቤ ላይ የሆነ ነገር ቢደርስ ፕሬዚዳንት ዊሊያም ሩቶ ተጠያቂ መሆን አለባቸው ሲሉ ተናግረዋል። በርሊን በሚገኘው የእስራኤል ኤምባሲ ላይ ጥቃት ለማድረስ አቅዷል ተብሎ የተጠረጠረ እና ከእስላማዊ መንግስት ቡድን ጋር ግንኙነት እንዳለው የተገለጸው ሊቢያዊ ተጠርጣሪ እሁድ ፍርድ ቤት እንደሚቀርብ የጀርመን አቃቢያነ ሕጎች አስታወቁ። ስሙ ኦማር ኤ እንደሆነ የተገለጸው ተጠርጣሪ ቅዳሜ ምሽት በቁጥጥር ስር የዋለው ከጀርመን ዋና ከተማ ወጣ ብላ በምትገኘው በርናው ከተማ መኖሪያ ቤት ውስጥ መሆኑን የፌዴራል አቃቢያነ ህጎች ቢሮ አመልክቷል። በርሊን የሚገኙት የእስራኤል አምባሳደር ሮም ፕሮሶር በኤክስ ማህበራዊ ትስስር ገጽ ላይ ባሰፈሩት መልዕክት የሙስሊም ጸረ ሴማዊነት ትርክት ብቻ ሳይሆን በዓለም ዙሪያ የሽብር ድርጊቶችን የሚያበረታታና የሚያነሳሳ ነው ብለዋል። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንቺ ፌዘር በበኩላቸው በጀርመን የሚገኙ አይሁዳውያንን እና የእስራኤል ተቋማትን መጠበቅ ከምንም በላይ ቅድሚያ የሚሰጠው ነው ያሉ ሲሆን የህግ አስከባሪ አካላት ማንኛውንም እስላማዊ ጸረ ሴማዊና ጸረ እስራኤል ጥቃቶችን ለመከላከል ከፍተኛ ጥንቃቄ እያደረጉ መሆናቸውን ጨምረው ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። እስራኤል በሊባኖስ ዋና ከተማ የሂዝቦላ የትእዛዝ ማዕከል ነው ባለችው ኢላማ ላይ ጥቃት ማድረሷን ተከትሎ ጦርነቱ እሁድ ዕለት በሁለት ግንባር የተካሄደ ሲሆን በጋዛ ባካሄደችው የአየር ጥቃትም ሰባ ሶስት ሰዎች መገደላቸውን የነፍስ አድን ሰራተኞች አስታውቀዋል። የሂዝቦላ ጠንካራ ይዞታ በሆነው ደቡባዊ ቤሩት ላይ ጥቃቱ የተካሄደው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን የሚደገፈው ቡድን መኖሪያ ቤታቸውን ኢላማ በማድረግ ሊገድሏቸው እንደሞከረ ገልጸው ከከሰሱ በኋላ ነው። እስራኤል ጥቃቱን ካደረሰች ከደቂቃዎች በኋላ ከሊባኖስ አቅጣጫ ሰባ ሚሳይሎች ወደ እስራኤል መተኮሳቸውንና ሁሉንም አየር ላይ እንዳሉ ማክሸፋቸውንም ጦሩ ጨምሮ ገልጿል። በሌላ በኩል እስራኤል በጋዛ ሰሜናዊ ግዛት ቤትላህ በተሰኘ አካባቢ መኖሪያ ቤቶች አቅራቢያ በፈጸመችው ጥቃት ቢያንስ 73 ፍልስጤማውያን መገደላቸውን የጋዛ የሲቪል መከላከያ ኤጀንሲ አስታውቋል። በፓሪስ በሚካሄደው ወታደራዊ የባህር ኃይል ንግድ ትርኢት ላይ የእስራኤል ተቋማት እንዳይሳተፉ መታገዳቸውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ መስሪያ ቤታቸው በፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ላይ ክስ እንዲመሰረት ማዘዛቸውን እሁድ እለት አስታውቀዋል። የእስራኤል ተቋማትን የማገድ ውሳኔው እስራኤል በጋዛ እና ሊባኖስ እያካሄደችው ባለው ጦርነት ምክንያት ከቅርብ ጊዜ ወዲህ እየተባባሰ የሄደው የማክሮን መንግስት ቅሬታ አካል ነው። እንደ አውሮፓውያን አቆጣጠር ከህዳር አራት እስከ ሰባት በፓሪስ የሚካሄደው የባህር ኃይል የንግድ ትርኢት አዘጋጅ ኢሮናቫል ባለፈው ሳምንት ባወጣው መግለጫ የፈረንሳይ መንግስት የእስራኤልን ልዑካን በትርኢቱ ላይ መሳተፍም ሆነ መሳሪያዎቻቸውን ማሳየት እንደማይችሉ ማሳወቁን አመልክቷል። ውሳኔው ሰባት ተቋማት ላይ ተጽዕኖ ማሳደሩንም ጠቅሷል። ውሳኔውን ተከትሎ ካድስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የፈረንሳይ ፕሬዚዳንት በመጭው ወር ፓሪስ ላይ በሚካሄደው የባህር ኃይል የንግድ ትርኢት ላይ የእስራኤል ተቋማት ምርቶቻቸውን እንዳያሳዩ በመከልከላቸው የውጭ ጉዳይ ሚኒስቴር መስሪያ ቤቱ ህጋዊና ዲፕሎማሲያዊ እርምጃ እንዲወስድ መመሪያ ሰጥቻለሁ ብለዋል። ካትስ አክለው ፕሬዚዳንት ማክሮን ውሳኔያቸውን ሙሉ ለሙሉ እንዲሰርዙ አሳስበዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 10 2017 ዓመተ ምሕረት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስ ነው ደረጀ። ዝግጅታችንን ግን እንዳይተለመደው በሙዚቃ ነው የምንጀምረው። ልክ ነው። የምሽቱ የመጀመሪያ የሙዚቃ ምርጫችን ሀና ግርማ ምን መሰለህ እያለች የተጫወተችው አዲስ ሙዚቃ ይሆናል። ሁላችንም በሙዚቃው ዘና ብለን እንገናኛለን። ከመስታወት ጋር መልካም ቆይታ ሙዚቃዋን ሰምተን የተመለስ ነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ። የመጀመሪያው መሰናዷችን የኢትዮጵያ ሀገራዊ ምክክር ኮሚሽን እና በሀገሪቱ የቀጠለው ግጭትን ይመለከታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ለግጭት መሰረታዊ ምክንያት መንስኤ ናቸው በተባሉ ጉዳዮች ላይ በሀገር ውስጥና በውጭ ከሚገኙ የባለድርሻ አካላትን ማወያየቱንና በማወያየትም ላይ እንደሚገኝ አስታውቋል። ልክ ነው ስመኝሽ። ይሁን እንጂ በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች አሁንም እንደቀጠሉ መሆኑን የሰሞኑ ዘገባዎቻችን እና ሀገር ውስጥ ያሉ ሁኔታዎች ያመለክታሉ። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ የሀገራዊ ምክክር ካመሰራረቱን ጀምሮ መሰረታዊ አላማው ግጭቶችን ወዲያውኑ ለማስቆም አይደለም ተኩስ ማቆም የመንግስት ትልቁ ኃላፊነት ነው ሲሉ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ዮናስ አሽኔ ግጭት የሚቆመው በምክክር ሳይሆን በድርድር ነው ይላሉ። ጥሩ እንግዲህ ደረጀ ሁለቱንም ምሁራን ያነጋገርካቸው አንተ ነህና በቀጥታ ወደ አዘጋጀኸው ዘገባ እንለፍ። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ ከሀገራዊ ምክክሩ ስራ ጋር ተያይዞ የግጭት መባባስ መነሳቱ የምክክር ኮሚሽኑ ሲመሰረት ይዞ የተነሳቸውን ሶስት መሰረታዊ አላማዎችን መዘንጋት ነው ይላሉ። የሀገራዊ ምክክር ኮሚሽን ከአመሰራረቱም ጀምሮ ሶስት አላማዎችን ይዞ ነው የተነሳው። መጀመሪያው ሀገራዊ መግባባትን ማምጣት ነው። ሁለተኛው በመንግስትና በህዝብ እንደዚሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛው ምክክርን ባህል ማድረግ ነው። ስለዚህ ግጭቶችን ማስቆሙ በሂደት ዓላማው ቢሆንም ወቅቱ ወይም ፈጣኑ የሆነ ግቡ ወዲያውኑ ወደ ግጭት ማስቆም መሰማራት አይደለም ሆት ኮንፍሊክት ወይም ደግሞ ግጭቶችን የማስቆም ወደ ሲስፋየር ወደ ተኩስ ማቆም መምጣት የመንግስት ትልቁ ኃላፊነት ነው እና ስለዚህ እዚህ የኮሚሽኑ ዋና ዓላማው መሰረታዊ የሆኑ ችግሮች ለምንድን ወደ ግጭት የተገባው የምለውን ከህዝብ ጋር የተወያየ በፊት ላለፉ ግጭቶች መፍትሄ በተልማ በጀት እንዲቻል ምክንያቶቹን ከህዝብ መስማት ከታች ወደ ላይ ማለትም ከመሰረታዊ እርከን ወደ ላይ ህዝብን ከመስማት፣ ከላይም ደግሞ ፖለቲካ አመራሮችን በመስማት፣ ከጎንም የሪሰርችሮችን፣ ሚዲያዎችን፣ ተመራማሪዎችን ማለት ነው። ከነዚህ አድምጦ ከዚያ ለህዝቡ የሚበጅ ይህን ይመስላል ብለው ለሚመለከተው ክፍል አጀንዳዎችን ማቅረብ ነው እና እስካሁን ድረስ ግጭቱን በማስቆም ለተባለው ጥያቄ በማስቆም ሳይሆን ግጭቶች ወደፊት እንዳይከሰቱ ለአሁኖቹ ምክንያቶቹ ምንድናቸው የምለውን ህዝብን ማወያየት ነበር እና ማወያየቱን በተሳካ ሁኔታ እስካሁን ድረስ ስምንት ክልሎችን አዲስ አበባን እና ድሬዳዋን ጨምሮ ስምንቱ ክልሎች የአጀንዳ ማሰባሰብ ስራውን ሰርተዋል። እንደገና ደግሞ በአጠቃላይ ሀገራዊ ምክክር ጉባኤ የሚሳተፉ አባላትን አስመርጧል። እነዚህን አከናውናል። እስካሁን ድረስ ደረጀ ከኮሚሽነሩ መግለጫ ሶም እንደሚገልጹት እስካሁን ከአገር ውስጥም ሆነ ከውጭ የግጭት ተሳታፊዎችን ጨምሮ ባለድርሻ አካላትን አነጋገራችሁን እና በአንዳንድ በክልሎችም እንደዚሁ ይህንኑ ማድረጋችሁን አጀንዳ ማሰባሰባችሁን ገልጻችኋል። ግን ግጭቶቹ እንግዲህ እየጨመሩ ነው የሚመስሉት ከመቆም ፋንታ እንዲያውም እየጨመሩ ያሉ ነው የሚመስሉትና ምን ያህል ነው የተቀበሏችሁ እስካሁን ይህን በተመለከተ ሪሰርቾች saúde አንድ ሁለት ሶስት ሪሰርች አንዱ በዩኤስኤአይዲ እና በሀዋሳ ዩኒቨርሲቲ ሌላው ኤንዲአይ ወይም ናሽናል ዲሞክራቲክ ኢንስቲትዩትስ እሱም የዩኤስ ቤዝ ነው በአሜሪካን ቤዝድ የሆነው እዚ ሎካሊ ካሉት ጋር አብሮ በመተባበር መላው ኢትዮጵያ ውስጥ እንደ ፐርሰፕሽን ወይም ኦፒኒን ፖል አይነት ሰፋ ያለ ሪሰርች ሰጥተዋል። ሌሎች ደግሞ በዩኒቨርሲቲዎች የተከናወኑ አሉ። እነዚህ ሶስቱም ሪሰርቾች ወይም ምርምሮች በመሬት ላይ ያለውን አቅ የሚያንጸባርቁ ናቸው። በዋናነት በህዝቡ ያለው በጣም ስር የሰደደ አመለካከት በጣም ተስፋ የተደረገው ከእንግዲህ ወዲህ ጦርነት በቃ ነው ወደ ምክክር እንምጣ ውሳኔያችን ለምክክሩ ተገቢውን ሁሉ አስተዋጽኦ ማድረግ እኛም ከእንግዲህ ወዲህ ከጦርነት ከስደት ይልቅ ምክክር ነው የሚያዋጣው የሚለውን ፐርሰፕሽን አሰባስቧል ይህ ከሰማንያ ፐርሰንት በላይ ያለው ውጤት ነው እንግዲህ ከሶስቱም ኢንዲፐንደንት ከኛ ጋር እኛ ስፖንስር ያደረግናቸው አይደሉም በራሳቸው ያካሄዱትን ነው ሁለተኛው ስንጀምር ሀገራዊ ምክክሩ ውይይቱን ሲጀምር ምክክሩ ስራውን ሲጀምር ከተፎካካሪ ፖለቲካ ፓርቲዎች ሁለትና ሶስት አብሮ ለመስራት ፈቃደኛ የነበሩ ነበሩ። እንጠራጠራለን መንግስት ያቋቁማችሁ ናችሁና ከእናንተ ጋር ለመስራት እንቸገራለን ብለው የነበሩ በኋላ ዓመት ባልሞላ ጊዜ ውስጥ እስከ ሀምሳ ከሀምሳ በላይ የሚሆኑ ፖለቲካ ፓርቲዎች አብሮን እየሰሩ ይገኛሉ። በአሁኑ ሰዓት ደግሞ ኮከስ በሚል ቲል ከእናንተ ጋር አንሰራም ብለው እስከ አስራ ሶስት የሚሆኑ ፓርቲዎች ወጥተው ነበረ። ከነሱ ውስጥም ስድስቱ ደግሞ አካሄዳችሁን አይተን እኛም የለውጡ አካል የሂደቱ አካል ለመሆን ፈልገናል ብለው ስድስቱ እኛ ጋር መጥተው በአሁኑ ሰዓት ተፈራርሞ አብረን እየሰራን እንገኛለን። ስለዚህ ተቀባይነታችሁ ምን ያህል የሚለውን ሂደቱን እያዩ አቋማችንም እያዩ አካሄዱን እያዩ የዓለም አቀፍ ሁኔታውንም እዚህ የሪጂናል ሁኔታዎችንም ሀገር ሁኔታውንም እያዩ ራሳቸው አቋማቸውንም እያስተካከሉ አብሮ የሚሰሩ አሉ። ህጉር ህዝቡ ስንሄድ ደግሞ በጣም ተቀባይነት መኖሩን ብቻል እንደው ብቅ ብላችሁ እናንተ ከቪኦኤ መታችሁ ብታዩ በለተ ደርስ ይለናል። ማየት አንዳንድ ጊዜ ማመን ነውና ስለዚህ በአጭሩ በሁሉም ዘንድ በአመዛኙ ተቀባይነት እንዳለ ባይናችን እንዲያየል ነው። እኛን ገለልተኝነት፣ ግልጽነት፣ ተጠያቂነት ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም መሆኑን አይተው ብዙዎቹ ሳትፎ ያደረጉ ይገኛሉ። ይህንንም ወደ ህዝቡ ወርደን ስናነጋግራቸው ስናወያያቸው በአጀንዳ ሰጣጡ ላይ በተወካይ መረጣ ላይ በእያንዳንዱ ጉዳዮች ላይ የሚያዋጣን ለኢትዮጵያ ፍቱን መድኃኒት ምክክር ምክክርና ምክክር ነው ብለው ያምናሉ። ይህንን በአይናችን ያየነውን እንመሰክራለን። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ዮናስ አሽኔ ምክክር ግጭትን ለማስቆም ከሚረዱ አንዱ መንገድ እንጂ ብቻውን ግጭት የሚያስቆም ነገር አይደለም በማለት ይከራከራሉ። ብሔራዊ ሀገራዊ ምክክር የሚባለው መንገድ በኢትዮጵያ የሰላም ግንባታ መንገዶች እና ጥረቶች ውስጥ አንዱ መንገድ ተደርጎ መወሰድ አለበት። ብቸኛው የሰላም መንገድ ሳይሆን የሰላ ኢንፍራስትራክቸሮች ሰላም መንገድ ከሆኑት ሰላምን ያመጣሉ፣ ሰላምን ይገነባሉ፣ ሰላምን ያሰለጠናሉ ተብለው ከሚታሰቡ ከሀገራዊ መንገዶች አንዱ ነው። ስለዚህ ብቻውን እሱን ብቻ አይደለም መውሰድ ያለብን መረዳት አለብን። የምክክር ኮሚሽኑ የተፈጠረበት ጊዜና አውድ አልረዳውም የሚሉት ዶክተር ዮናስ አሽኔ ያለው ግጭት እጅግ ሰፊ በመሆኑ በብሔራዊ ምክክር ብቻ አይቆምም ይላሉ። ብሔራዊ የሰላም ፍኖተ ካርታ ተሰርቶ ከሀገራዊ ምክክሩ ጋር አብረው ሊቀናጁ የሚችሉ ሌሎች መዋቅራዊ መድረኮች ያስፈልጋሉ፣ ሲሉም እንደሚከተለው ያብራራሉ። ያለው ግጭት በጣም ሰፊ ነው። ግጭቱ ቀጥታ በናሽናል ዲያሎግ ብቻ የሚቆሙ አይደሉም። ለምሳሌ የሰላም ስምምነቶች ያስፈልጋሉ። የሰላም ስምምነት አንዱ ሌላው መንገድ ነው። ሰላም ለምሳሌ እንደ ፕሪቶሪያ አይነት የሰላም ስምምነቶች በተዋጊም፣ በመንግስትና በተዋጊ ኃይሎች መካከል መካሄድ አለበት። እነዚህ የሰላም ስምምነቶች ወይም የሰላም ድርድሮች ያየ ይሄኛው ውይይት ናሽናል ዲያሎግ ዲያሎግ፣ የሰላም ድርድር ግን ያስፈልጋል። ድርድርና ምክክር አብሮ ሊተሳሰር ይገባል። ማለት ምክክሩ ሊጸና የሚችለው ከስር ከስር ተዋጊ ኃይሎች መካከል ድርድሮች እየተካሄደ ወደ ምክክሩ አውድ እንዲመጡ የሚያደርግ ሁኔታ ሲፈጠር፣ ድርድርና ምክክሩ ግን በሌላ በኩል ደግሞ የፍትህና የትራንስሽናል ጀስትሱ የሽግግር ፍትህን ደግሞ ተብሎ ፕላትፎርም መጥቷል። እሱ ሌላው ሶስተኛው መንገድ ነው። በፍትህ መንገድ በፍርድ ቤት ያጠፋውን ተጠያቂ በማድረግ እውነትም في <applause> اللقاء ونسهام يون ኮንፌሽንን በማድረግ እውነትን በመናገር ያጠፉ ሰዎች ተጠያቂ የሚደረጉበት ደግሞ ሌላ ፕላትፎርም አለ። ተጠያቂ ብቻ ሳይሆን ፖለቲካ ንስሀም ተገብቶ የሚሰራበት ነው። ስለዚህ ብዙ ፕላትፎርሞች አሉ። ሌሎቹ ፕላትፎርሞች ከዚኛው ጋር አብረው ብሔራዊ አገራዊ የሆነ የሰላም ፍኖተ ካርታ ተሰርቶ አብረው ተሳስረው ቢሰሩ ሀገራዊ ምክክሩ የሚሰራና እንዲሰራ የሚያደርግበትን አስቻ ሁኔታዎች ይፈጥራሉ። ብቻውን ግን ብቻውን እየሰራ በመሆኑ ከሌሎ ከሌሎቹ ጋም ያለው ትስስር ቀጭን በመሆኑ በተጨማሪም ደግሞ ድርድሮቹ ቶሎ ቶሎ ሄደው ውጤት ባለማምጣታቸው ቶሎ ውጤት እንዳናይ ከዝግጅት ምዕራፍ መዘግየት ከዝግጅትም በኋላ አሁን ያለው የአጀንዳ የማሰባሰብ ሂደትም የመዘግየት ሁኔታዎች ታይተዋል። አንዳንዱ ክልሎች ናሽናል ዳያሎግ ታካሄድባቸው ለመኖርም አስቸጋሪና መዘዋወርም ማይቻልበት ሁኔታ ያለበት ሁኔታ ነው። ስለዚህ በዚህ እነዚህ ፈተናዎች ይመስሉኛል በትክክል እንዳይሰራ ማሽኑ ያደረገው ብዬ ያስባለሁ። መንግስት ብዙ ጊዜ እንደሚለው ለምሳሌ ለድርድር ለየትኛውም አይነት ግጭት ሊያስቆም ለሚችሉ እርምጃዎች እንዳላደርግ በትክክል ትጥቅ ትግል የሚያካሄዱትን በተለያዩ ሀገሩ ክፍሎች ያሉት አንድ አይነት መዋቅር የላቸውም እና አስቸጋሪ ሆኖብኛል። እኔ ጥሪ ያቀርባለሁ ወየ ጊዜው ይላል እና እዚህ ላይ የእርሷ አስተያየ ትክክል እንግዲህ፣ አየህ እንደ ድሮ አሁን ያለው ተዋጊ ሀይል የተደራጀ ኮንቬንሽናል ጦርነት የሚያካሄድ አይመስል፣ ጎሬላ አይነቱ ጦርነት የሚያደርግ የተለያየ አካባቢው የተደራጀ ያለ ነው። ስለዚህ ይህን ማሰባሰብና ለሰላም የሚመጣ ማለት በጣም ከባድ ከባድ ሁኔታ ውስጥ የተፈጠረ ይመስለኛል። ለሰላም ትልቁም ዋናው እንቅፋት እንኳን ጫካ ያሉት፣ በዲያስፖራ በእናንተም አካባቢ ያለው ተባባሪ ነኝ የሚለው ማህበረሰብ ሊቅ መስማማት የሚችል አይመስል ስታይ ዲስከስ ይበልኝ ስታይ እና እሱ ትልቁ አንዱ የሰላም እንቅፋት። እንዴት ተደርጎ ነው መደራደር የሚቻለው? መደራደር ምንድን ነው? ማን ነው ከማን ጋር ነው የሚደራደረው? ከአንዱ ጋር ሲደራደር እንደውም በእርስ በርሳቸው ወደ ገዘ ወደ ጸግባት ነገር ያሉ ሚዲያ መረጃዎችን ሰምተናል። ስለዚህ እሱ ትልቁ ፈተና ነው ብዬ አስባለሁ። የተበተነ የትንንሽ ሀይሎች በየቦታው መኖራቸው ያንን ሁለት ሶስት በአራት ድረስ የሚሄዱ መኖራቸው እንቅፋት ይሆናል። ግን ምንድነው አይ ቲንክ በሁለቱም በኩል ለምሳሌ አንዳንድ ጊዜ ዩኒላተራል መተኮስ ማቆም፣ ጥይት ማቆም የሰላም አውድድ እንደረደር ይችላል። ከሁለቱም ሀይሎች እዚህም ያለ እዛም ያለ አሁ እኔ ካሁን በኋላ አልዋጋም ለድርድር ዘጋጅ ያለው ብሎ ዩኒላተራልም የሆነ ተስፍ ማቆም ሙከራዎች ማድረግ አንዱ ምሳሌያዊ ነገር ሊሆን ይችላል ብዬ አስባለሁ የእውነት በሁለቱም ሀይሎች የሰላሙ ፍላጎት ካለ ምክንያቱም ዞሮ ዞሮ በግጭቱ በጦርነቱ በአሸናፊም አይኖርም እና ነው እንደዛ አይነት ሙከራዎች ማድረግ ያስፈልጋል። መበታተኑ ትልቁ ያልተደራጀ በአንድ ማዕከል የሌለ ያኮረፈ ሀይል መኖሩ ለሰላሙ ትልቁ እንቅፋት ነው ብዬ አስበ ዶክተር ዮናስም ሆነ ሌሎች ተንታኞች ኢትዮጵያ ውስጥ ያለውን ግጭት ለማስቆም ተኩስ ማቆም አማራጭ የሌለው መሆኑን ይገልጻሉ። በተለይ መንግስት ይህን በማስቻል ረገድ የተለየ ኃላፊነት እንዳለው ይስማማሉ። የሀገራዊ ምክክር እንደገለጸው አላማው ምክክር እንጂ ተኩስ ማስቆም ባይሆንም፣ በግጭት ውስጥ ትልቅ ተሳትፎ ያላቸው እንደ አማራ ፋኖና የኦሮሞ ነጻነት ሰራዊት ተዋጊዎችን የምክክሩ ተሳታፊ ለማድረግ ያደረገው ጥረት ምን ይመስላል? በፕሪቶሪያው ስምምነት በድርድር የተቋጨ ቢሆንም የምክክሩ አካል ያልሆነ የሆነውን ህወሓት ጨምሮ እነዚህን ባለድርሻ አካላት የማሳተፉ ጥረት ምን ደረጃ ላይ ነው? የምክክር ኮሚሽን ኮሚሽነሩ ዶክተር ዮናስ አዳዬ ይመልሳሉ። እነሱን በማሳተፍ በኩል ወደ ትግራይ ክፍለ ሀገር ወይም ክልል ሂደን የክልሉን ጊዜያዊ አስተዳደር የተከበሩ አቶ ጌታቸውን አግኝተናቸው ከካቢኔያቸውን ጋር አነጋግረናቸው ያላቸው አመለካከት አዎንታዊ እና የሚያበረታታ እንደነበር ራሴ እዛው ስለነበርኩኝ አፍርሞች የመናገር ይችላለው። የጨመሩት ነገር ቢኖር ፖለቲካዊ ዳያሎጉን የፕሪቶሪያውን አግሪመንት ወይም ስምምነት ወደ ተግባር እንዲሸጋገር እሱ ላይ በጣም ትኩረት እናደርጋለን። ሀገራዊ ምክትሉንም ቢሆን እኛ የምንጠለው አይደለም፣ የምንፈልገው ነው የምለውን መልስ አግኝተነው ትልቁ ነገር እንግዲህ አቲቲዩድ ወይም አመለካከት አመለካከቱን ወሳኝ ነገር እና ከዚያ አሁን ፖዚቲቭ አመለካከት መኖሩን እናያለን። እኛም እንገጅ ያገር እንግዲህ በማድረግ ላይ እንገኛለን። ኦላ ወይም ደግሞ የኦሮሞ ነጻ አውጭ ጦር ተመለከተን በአካል እንደዚህ ያገኘናቸው ባይኖሩም ወክልናል የሚሏቸውን የህብረተሰቡን ክፍል ለምሳሌ አባገዳዎችን፣ ምሁራንን፣ ሲቪል ሶሳይቲዎችን አነጋግረናል። የዛሬ ሶስት ቀንም ኢትዮጵያ ውስጥ አባገዳዎችን፣ ሐረ ሲንቄዎችን ፖለቲካ ፓርቲዎችን ተጽዕኖ ፈጣሪዎችን እና የሀሳብ መሪዎችን አግኝተናቸው ከነሱም ጋር እንደዚህ እነሱኛ መድረስ ወደ ማንችልበት የሚዘርሱም አደራብረ ናቸው። ከእነሱም ጋር ቀጥተኛ ባልሆነ መንገድ ኢንጌጅ ለማድረግ ጥረት እያደረግን ነው። ፋኖዎቹን በተመለከተ በተለያዩ መንገዶች ጥረት እያደረግን እንገኛለን። ለሚዲያ ማዋል አስቸጋሪ ቢሆንም በሚመለከታቸውን በተለያዩ አቅጣጫዎች እያነጋገርን ነው እንገኛለን። በተለይ ቅድም ባልኳቸው አሁንም ከህብረተሰብ ክፍሎች ጋር ከሲቪል ሶሳይቲ de caras. እነሱን ቀጥታ ማግኘት ባንችልም እነሱ ወክለናል የምሉትን የኅብረተሰቡን ክፍል እያገኘን እያነጋገር እንገኛለን። በረጀ በዛው አናበቃም። ደግሞ የወዳጅ ሀገር ኤምባሲዎችን እዚህ አምባሳደሮቹንም እንደዚህ እያገኘናቸው በዚህ ጉዳይ ላይ እነሱም የኢትዮጵያ ሰላም የሀገራቸውም ሰላም፣ ምክንያቱም በሰላም ፍልጥፍና ሰላም አይከፋፈሉም። የአንዳችን ሰላም የሌላችን ሰላም ስለሆነ ከእኛ ሰላም ያተርፋሉ፣ እና እነሱም በዚህ ጉዳይ ላይ በሚያገኙት አጋጣሚ ሁሉ አሁን ወደ ምክክሩ ያልመጡትን ቅድም ያነሳናቸውን ኦላንም ፋኖም እንደዚሁ በዚሁ ስራ ላይ እንዲገኙ እንዲነጋገሩ እነሱም የራሳቸውን አስተዋጽኦ እንዲያደርጉ ጥረት ማድረግ በማነጋገር ወደ ቢሮችን በማጥራት አስፈላጊዎችም ሲሆኑ በኮንፈረንሶቹ የተገናኘን እንደዚሁ በግልጽ የተወያየን ይገኛለን እና በአጭሩ ጥርቶቻችን ቀጥለናል። ዛሬም በዚህ አጋጣሚ በታላቅ አክብሮትና ፍቅር እንጠራቸዋለን ኢትዮጵያን የሚያዋጣት ቀርቦ መነጋገሩ ነው። ሕዝባችን ስቃዩ ያብቃ። ተማሪዎቻችን፣ ወጣቶቻችን ተስፋ ይኑራቸው። ኑ እንመካከር፣ የሚያዋጣን እሱ ነውና። ከዚህ በፊት የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ አገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምፅ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኝነቱ ላይ ጥያቄ አንስተዋል። የአዲስ አበባው የፖለቲካ ሳይንስ ምሁር ዶክተር ዮናስ አሽኔ መንግስት በትጥቅ ትግል ከተሰማሩት ጋር በተናጥል የሚያደርገው ምክክር ፍሬ አላመጣም፣ አሁንም አያመጣም፣ መፍትሄው ድር ድር ነው። ሲሉ ይከራከራሉ። መንግስትና ተዋጊ ሀይሎች በሀገር ሽማግሌዎች የሚሆኑ ሌሎች አደራዳሪዎችም ቢሆን የዓለም አቀፍ ተቋምም በዓለም አቀፍ ማህበረሰብም አደራዳሪነት ፕሪቶሪያ ላይ የተሞከረው አይነት ድርድሮች መቀጠል አለባቸው። እነዛ ድርድሮች ለሀገሪቱ አስቻ ሁኔታዎች ይፈጥራሉ። ድርድር ሳይካሄድ ግን ብቻውን ሀገራዊ ምክክር መፍትሄ ያመጣሉ ወይ ስንል ሰዎች እኮ ጫካ እየወደቁ እየመሱ እየሞቱ ነው ያለው። ይህን ሁኔታ መንግስት ማውቋል ድርድ ድርድሮች ለማካሄድ የሰላም መንገዶች በአማራ ክልልም በኦሮሚያም እየሞከረ እንደሆነ እናውቃለን። ግን እነዛ ድርድሮች እስካሁን ያመጡት ውጤት ብዙ አላየንም። ዳር ሰላም የሚካሄደው ውይይት ታንዛኒያ ዛዜ ያለው ያኔ ያ አላመጣም። ኦሮሞ ነጻነት ሰራዊት ጋር ከፋኖም ጋር ይካሄዳል የተባለው ድርድር እስካሁን ያመጣ ውጤት ያለም። የሰላም ካውንስል በአማራ ክልል ተዋቅሯል። ግን ያ የሰላም ካውንስል እስካሁን እንደውም ምናልባት ጦርነቱ እየባሰ የመጣ ነው የሚመስለው ካለው መረጃ እንደምናየው። ስለዚህ እነዚ ድርድሮች ሳይካሄዱ በእነዚህ ክልሎች አዎንታዊ አት ሊስት የንጽጽር አት ሊስት መሳሪያ ሳይለንሲንግ ዘገን የምንለው ጠመንጃውን ማቆም ካልቻለን መተኮስ ካልቆምን አገራዊ ምክክር በዛ በእነዚህ ክልሎች ይካሄዳል ብዬ አላምንም። ለመሆኑ ምክክር ቀርቶ ድርድር ይኑር ሲባል የመደራደሪያ ነጥቦች ምን ሊሆኑ ይችላሉ ተብለው የተጠየቁት ዶክተር አሽኔ እንደሚከተለው ይመልሳሉ። እንግዲህ አየህ ምንድን ነው ያስቆጣቸው? ክልሎች እንደገና ማዋቀር ይፈልጋሉ። አንዳንዴ ዋናው ትልቁ ማዕከል ስልጣን ነው። ወደ ስልጣን መምጣት፣ ስልጣን መጋራት ትልቁ ሚና ነው። የራሴ ማስተዳደር ራስን ስታስተር ለማስተዳደር ስትሞክር እንዴት ላዋቅር፣ ተቋቋመው አስተዳደር እኛን አይወክለንም የሚል ዞሮ ዞሮ በስልጣን ዙሪያ ማለት የፖለቲካ አልፋና ኦሜጋ ስልጣን ነው አይደለም። በስልጣን ዋናው ልዩነት ይመስለኛል። ሁለተኛው ግን ከዛ በተመለስ የድንበር ውዝግቦች አሉ። በክልሎች መሀል እኔን ሞክለው እኔ ነኝ ማስተዳደር የሚለው ጥያቄዎች አሉ። ሌሎችም ደግሞ በየሎካሊ ደግሞ የሎካል ሴንሲቢሊቲ ያላቸው ጥያቄዎች በየ አካባቢው ይነሳሉ። የክልል ኦቶኖሚ ሊሆን ይችላል። ገቨርናንስ ጉዳዮች ይሆናሉ። የማንነት ከክልል ውጭ ያሉ አሁን አማራ ክልልን ብንመለከት የምንሰማው ከክልሉ ውጭ ያሉ አማራ ተወላጅ የሆኑ ዜጎች ላይ የሚደርሰው ጥቃት እንደ አንድ መንስኤ ተደርጎ እንሰማለን። ስለዚህ ዞሮ ዞሮ በማንነት በአስተዳደር እና በስልጣን መካከል ዙሪያ ያሉ የሀሳብ ልዩነቶች ናቸው። ኮሚሽነሩ ዶክተር ዮናስ አዳዬ ግጭት ማቆም በሚለው መሰረታዊ ጥያቄ እንደሚያምኑ ያስረዳሉ። ያልከው እሱም ያሉት በጣም አመክንዮውን ወይም ሎጂክ የጠበቀ የተከተለ ጥያቄ ነው። በጣም አከብራለሁ። ምን ጊዜም የመጀመሪያው ሴሴሽን ፍ ሆስቲሊቲ ወይም ግጭቶችን ማቆም፣ ቀጥሎ ሲፒኤ ወይም አጠቃላይ የሆነ አግሪመንት ወይም ስምምነት መፈራረም እና ሶስተኛው ወደ ናሽናል ዳያሎግ። እነዚህ በዓለም አቀፍ ደረጃ የተካሄዱ ሂደቶች ናቸው። ባለፈው ኮሎምቢያ ነበርን፣ ጓትማላ ነበርን። የተለያዩ ሀገሮችን ያየውንም የነበረውን ልምድ ቀስማላል። ከዚህ ወደዚህ ይህንን ኮሚሽን ከመቀላቀለ በፊት አይርላንድም እዛው ፔሽድን እየሰራው ግዛ ሀገር አይቻለ ሳውዝ አፍሪካም ላቲን አሜሪካንም የደቡብ አፍሪካም እዚህ ኬንያም ጭምር ልምዶቹን አይተናል። አካሄዳቸው መልካም ነው፣ ትክክል ነው፣ እስማም አለው። እኛ እንደ ሀገራዊ ምክክል ኮሚሽነሮች ወይም ኮሚሽን ስራችን ቀጥታ ወደ ሲስ ፋየር ማስገባት አንችልም። በአዋጁም ላይ ለእኛ ያ አልተሰጠንም፣ በድንጋጌውም ላይ የለም። ነገር ግን ል መንግስት የራሱን ድርሻ እንዲወጣ ባለፈው አዲስ አበባ ባካሄድ ነው ስብሰባችን ላይ በግልጽ ተነጋግረን አንስተናል። እዛው ክቡር ጠቅላይ ሚኒስትራችን ነበሩ ህዝባችን ይዘው ነበር። ተቃዋሚ ፓርቲዎችን ገዢዎችን ሁሉ ይዘው ነበሩ እና በነሱ ፊትም ጥያቄዎች ያቀርበናል። በተወካዮችም ምክር ቤት እንደዚሁ ግፊት እያደረግን እንገኛለን። ምክንያቱም ቅድም እንዳልነው ሰላም ስኖር ነው ተስፋ የሚኖረንና የሰላም መሰረቱ ደግሞ ህዝባችን ስለሆነ ህዝቡን፣ መንግስቱን የየራሱ ተዋጽ እንዲያደርግ በበኩላችን የምንችለውን ግፊት ሁሉ እያደረግ እንገኛለን። ይበቃል ማለት አይደለም። አሁንም እንቀጥላለን። እነሱም ደግሞ መልካም ፈቃዳቸው ሆኖ ወደ ሰፊነት ኢትዮጵያን ከእንግዲህ ወዲህ የሀያ አንደኛው ኢትዮጵያ ከሀያኛውን ከክፍለ ዘመን የተለየ ኢትዮጵያ ናትና ልጆቻችን እንደ ተስፋ እንዲኖራቸው እነሱም ወደ ሰላሙ እንዲመጡ እነሱም እናንተ ሚዲያዎችን ግፊት ታደርጉ ዘንድ አሁን በታላቅ አቅም እጠይቃለሁ። እንግዲህ ይህንን ትልቅ ነገር ስትጀምሩ መቼም የጊዜ ሰሌዳ ይኖራችኋል። የአጭር ጊዜና የረዥም ጊዜ ይኖራችኋል። አሁን የት ላይ ነው ያላችሁት? ከዚህ የሚቀራችሁ ነገር ምንድን ነው? አሁን ከዚህ ቀጥሎ የምታደርጉት ነገር ምንድን ነው? በቅርቡ ሊደረግ የሚችል ነገር? አሁን በጊዜ ሰሌዳችን መሰረት የሚቀሩትን የኢትዮጵያን ክልሎች ቶሎ ብለን አጀንዳ ማሰባሰብንና የተወካይ ምርጫዎችን ማጠናቀቅ፣ ሁለተኛ፣ በሀገር አቀፍ ደረጃ የሚከናወነውን ሀገራዊ ጉባኤ ወይም ኮንፈረንስ ማከናወን እና አጀንዳዎችን አጠናቅረን የሕዝቡን መሰረታዊ ጥያቄዎች ናቸው የምንላቸው እነዚህን እንደ ፈጣሪ ፈቃድ በዚህ ዓመት አጋማሽ ላይ ለሚመለከተው ተወካዮች ምክር ቤት ማቅረብ ነው። እኛም ዘመናችን በእርግጥ ይራዘማል ነው። እኛ ግን በአስቸኳይ እነዚህን ልክ ባለን ታይም ተብሎ ባለን የጊዜ ስልጣ መሰረት እነዚህን ለማጠናቀ ሁሉንም ያካተተ ትግራይም፣ አማራም፣ ኦሮሚያም ኦፍኮርስ ኦሮሚያ አሁን የመጀመሪያ ዙር ጨርሰና ሁለተኛ ዙር የገባ ነው በአሁኑ ሰዓት ሶማሌ ክልል ትሮል ተገባ ድርኛ ያለው ወዲያውኑ ደግሞ አሁን ከሚጠሩትም እንደዚህ አጀንዳዎችን ሰብስበን ቅድም ባልኩት መሰረት አንኳር እንኳ ጥያቄዎቹ የህዝቡ እነዚህን ይመስላሉ። ስለዚህ እነዚህ ወደ ስራ እየዋሉ ብለን ግብአቶችን እና ደግሞ ምክረ ሀሳቦችን ለቾሙን ክፍል እናስተላልፋለን። ስለዚህ ይሄንን እንደ ጊዜ ሰሬታ በጠየከኝ መሰረት በሚቀሩን እስከ ስድስት ወር ባሉት ጊዜያት እስከ የካቲት ድረስ ለማጠናቀቅ እንግዲህ ለትና ቀን እየሰራ ነው። የአሜሪካ ድምፅ ሰሞኑን በኦሮሚያና አማራ ክልሎች በደረሱ ግጭቶች የደረሱ ጉዳቶችን ሲዘግብ ቆይተዋል። ግጭትና የግጭት ስጋቶች በተለያዩ የኢትዮጵያ አካባቢዎች ቀጥለዋል። ሀገራዊ የምክክር ኮሚሽኑ በእነዚህ አካባቢዎች የሚንቀሳቀሱ ወገኖችን በማሳተፍ ረገድ ያደረገው ጥረት ከፍተኛ መሆኑን ቢገልጽም እስካሁን ከተቋቋመበት ዓላማ አንጻር የተፈለገው ውጤት አለመገኘቱ ግልጽ ይመስላል። ኮሚሽኑ ሲቋቋም መሰረታዊ ዓላማው አድርጎ የተነሳባቸው ሶስቱ ጉዳዮች ማለትም ሀገራዊ መግባባት ማምጣት፣ በመንግስትና በሕዝብ ወይም በሕዝብና በሕዝብ መካከል እምነት እንዲፈጠር ማድረግ ወይም አገራዊ ምክክርን ባህል ማድረግ የሚሉት ዓላማዎች እስካሁን ግባቸውን የመቱ አይመስሉም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን እና በሀገሪቱ የቀጠለው ግጭት አስመልክቶ የተጠናቀረውን ዝግጅት ነው የተከታተላችሁት። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያቀረብን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በደቡብ ምዕራብ ኢትዮጵያ ጋምቤላ ክልል የሚኖሩ የአኟዋክ ማህበረሰብን ያስቃኘናል። የምሽቱ እንግዳችን የሆነው ወጣት የጋምቤላ ተወላጅ ነው። በጋምቤላ የሚነገሩ ተረቶችንና አፈ ታሪኮችን ለመጀመሪያ ጊዜ በአኙዋ ቋንቋ ጽፎ በመጽሐፍ መልክ በማሳተም ጋምቤላ ለሚገኙ ትምህርት ቤቶች በነጻ ያከፋፈለው ይህ የጋምቤላ ተወላጅ ወጣት ጄኮብ አሞድ ይባላል። ጄኮብ አሁን ደግሞ ሎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ የተሰኘ የታሪክ መጽሐፍ ጽፎ ለገበያ አቅርቧል። በሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮ ሳይንስ የሕክምና ዘርፍ የተሰማራው ጄኮብ በመጽሐፉ የጋምቤላ ማህበረሰብ በታሪክ ያሳለፈውን ውጣ ውረድና ጽናቱም እንዲሁም የነገ ተስፋውን እንደሚያስቃኝ ይገልጸዋል። ስመኝሽ ከጄኮብ ጋር የነበርሽን ቆይታ ተከታትለን እንመለስ። ስለ አዲሱ መጽሐፍህ ለመነጋገር ወደ አሜሪካ ድምፅ ስለመጣ እጅግ አድርጌ አመሰግናለሁ። ሎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ የተሰኘው መጽሐፍህ ሁለተኛ መጽሐፍ ነው አይደል? አዎ፣ ይህ ሁለተኛ መጽሐፍ ነው። የመጀመሪያው መጽሐፍ በአኝዋክ ተረቶች ላይ የተመሰረተ የህፃናት መጽሐፍ ነው። እንደውም እሱ መጽሐፍ ባለፈው ወር ጣሊያን ውስጥ ለሽልማት ታጭቷል። እዚያ ሽልማት ላይ የአኝዋክን ብሔረሰብ ብቻ ሳይሆን አጠቃላይ ኢትዮጵያን ነበር የወከለው። ምክንያቱም ከኢትዮጵያ የታጨሁት እኔ ብቻ ነበርኩ። በዛ ላይ በእድሜ ትንሹ ጸሐፊ ምን ነበርኩ። በጣም ትልቅ ስኬት ነው። ለሽልማቱም እንኳን ደስ ያለ ያ የህፃናት መጽሐፍህ ለመጀመሪያ ጊዜ ያኛዋ ቋንቋ በሆነው ዳኛዋ ቋንቋ የተጻፈ መጽሐፍም ነበር። አሁን በሎ ማህበረሰብ ዙሪያ የጻፍከው መጽሐፍ ግን በእንግሊዝኛ ቋንቋ የታተመው ለምንድን ነው? ይህ የምትመለከቱት ነው መጽሐፉ። ይህን መጽሐፍ ለመጻፍ ሀሳቡ ይመጣልኝ መጽሐፍትን ሳነብና ታሪኮችን ስመለከት ነበረ። ከእኔ ማህበረሰብ የወጡ ብዙ የሚጽፉ ሰዎች የሉም። እንደውም በወጣትነት ዕድሜ መጽሐፍ ያሳተምኩ የመጀመሪያው ሰው ነኝ። አብዛኛው ታሪካችን የተጻፈው በሌሎች ሰዎች ነው አንዳንዶቹ በእንግሊዛውያን፣ አንዳንዶቹ በፈረንሳውያንና አውሮፓውያን ነው። አንዳንድ ኢትዮጵያውያን ጸሐፊዎችም ጽፈዋል፣ ግን አብዛኛው በምዕራባውያን ነው የተጻፈው። ያንን ሳውቅ ለምን ስለ ራሳችን አንጽፍም አልኩ። ብዙ ጊዜ በሌሎች ሰዎች የተጻፉ ጽሑፎች ላይ፣ አንዳንዴም ስለ ባህላችን እውነት ያልሆኑ ነገሮችን ያለው የተሳሳተ ትርጓሜ ይሰጣል። ምክንያቱም እነሱ የሚጽፉት በሚያዩት ነገር ላይ ተመስርተው ነው። ከሚጽፉት በስተጀርባ ያለውን ትርጉም አያውቁትም። አንዳንድ ነገሮች ለምን እንደሚደረጉም አይረዱም። ለዚያ ነው ይህን መጽሐፍ ከኛ እይታ አንጻር ለመጻፍ የፈለኩት። ይሄ ዋናው ምክንያቴ ነው። ሌላኛው ምክንያቴ ደግሞ በኢትዮጵያ የኛዋክ ማህበረሰብ ላይ ብዙ የደረሱና ማንም ያልጻፋቸው ጉዳዮች አሉ፣ ማንም የማያውቃቸው። ስለዚህ በሌሎች የኢትዮጵያ አካባቢዎች የሚኖሩ ሰዎች ስለዚያ ታሪክ እንዲያውቁ ነው የጻፍኩት። ምክንያቱም እነዚህ ማህበረሰቦች በኢትዮጵያ ነው የሚኖሩት። ጄኮብ አንተ የተማርከውና ያጠናኸው የነርቭ ስርዓትን እና የአንጎል መዋቅርን የሚመለከት የህክምና ዘርፍ ነው። አሁን የምትሰራውም ከዛ ጋር የተያያዘ ነው። ታዲያ እንዴት የታሪክ መጽሐፍ ለመጻፍ አሰብክ? ግብአቱን እስከ የት አገኘኸው? ስራዬ በሕክምናው ዘርፍ ቢሆንም ሆስፒታል ውስጥ እየሰራው ቢሆንም በተለያዩ የዓለም አካባቢዎችም ሆነ በተወለድኩበት አካባቢ ምን እየተከናወነ እንዳለ ማወቅ እፈልጋለሁ። በኢትዮጵያ የተለያዩ አካባቢዎች ያሉ ኢትዮጵያውያን ወንድሞቼና እህቶቼ ላይ እየደረሰ ያለውን ማወቅ እፈልጋለሁ። እንዴት መረጃዎችን አሰባሰብክ የሚለው ብዙ ጥናትና ምርምር በማድረግ ነው። በተጨማሪም በየዓመቱ ወደ ኢትዮጵያ ሄዳለሁ። ሰዎችን በአካል አናግራለሁ። የአድማኞችን፣ አዛውንቶችን አንዳንድ ክስተቶች ሲፈጠሩ በቦታው የነበሩ ሰዎችን ጠይቃለሁ ይህ በእርግጥ ብዙ ጊዜና ብዙ ጉልበት ጠይቆኛል በጣም ብዙ ወደ ኢትዮጵያ መመላለስ ነበረብኝ እንግዲህ ይህ መጽሐፍ ስለ አኟዋክ ህዝብ ታሪክና እንደ ማህበረሰብ ስላለፉት ፈተና ነው መጽሐፉን ለመጻፍ ባደረግከው ጥናት ስለ ህዝቡ ስለ አኗኗሩ ምን ተማርክ ምን አይነት ስሜት ስፈጠረብህ ለእኔ በግል አብዛኛው የመጽሐፉ ክፍል እንደ ግለሰብም እንደ ሰውም በጣም ልብ የሚሰብር ነው። በዛው ልክ ደግሞ ስላኛ ክዝብ የተማርኩት ነገርና ያሳለፉት ህይወት ስሜት ይነክቶኛል። እኔ ለምሳሌ በአውሮፓውያኑ 2023 ታህሳስ ወር ላይ ከተፈጸመው እልቂት የተረፍኩ ሰው ነኝ። ነገር ግን በዛ ወቅት የተፈጸሙ ብዙ የማላውቃቸው ነገሮች ነበሩ። ስለዚህ ይህን መጽሐፍ አይኔን የከፈተና በጣም የፈተነኝ ነበረ። እጅግ በጣም ብዙ ሀዘን አለ። በዛው ልክ ደግሞ በጣም ብዙ ተስፋና ጽናት አለ። ስለ ወደፊቱ ተስፋ አላቸው። በዚህ ውስጥ ግን የተማርኩት አንዱ ነገር ስለደረሰብን ነገር መጥፎም ይሁን ጥሩ ካላወራን እንደ ህዝብ እንዴት ወደፊት እንደምንራመድ ማወቅ በጣም ከባድ መሆኑን ነው። እንግዲህ መጽሐፉ በሱዳን ቅኝ ገዢ ከነበረው እንግሊዝ አንስቶ አሁን ድረስ ባሉ የኢትዮጵያ መንግስታት ውስጥ የአኝዋክ ህዝብ ያሳለፋቸውን ተግዳሮቶች ይዘረዝራልና እነዚያ ችግሮች አሁን የአኝዋክ ህዝብ በሚኖረው ኑሮ ላይ ምን አይነት ተጽዕኖችን ፈጥረዋል? ዛሬ የአኝዋክን ህዝብ ያለበትን ሁኔታ ስመለከት በሚቀጥሉት ዓመታት ግንዛቤ ካልመጣ ህልውናቸውን ጥያቄ ውስጥ የሚገባበት ሁኔታ ላይ ናቸው። ምክንያቱም የሆነው ነገር እየተጠራቀመ ነው። አንዱ መንግሥት ሲያልፍ ሌላው በጥፍ ይጨምራል። ስለዚህ ለዓመታት ሲከማችን የቆየው አሁን ግን ትኩረት የሚፈልግበት ደረጃ ላይ ደርሰዋል። እነዚህም ማህበረሰቦች እንዴት ማዳን እንችላለን? ይህም ባህል እንዴት መጠበቅ እንችላለን? ምክንያቱም የሆነ ሁሉ ህዝብ ላይ ተጽዕኖአለሁ ሁኔታው ከውጭ ያሉ ሰዎች መጥተው እንዲጠቀሙበት አድርጓል። ከኢትዮጵያ በኩልም በርካታ ችግሮች አሉ። በቅርብ ጊዜ እንኳ በቀድሞ አስተዳደር ያኛዋ ህዝብ አገሩን ጥሎ እንዲሰደድ ያደረገ እልቂት ተፈጽሟል። ምክንያቱም ከእልቂቱ በኋላ የመሬት ወረራ ተካሂዷል። በዚያ ምክንያት ብዙ ያኛዋክ ሰዎች መሬታቸውን ጥለው በስደተኛ ጣቢያ ውስጥ ወይም በምዕራብ ሀገራት ውስጥ ይኖራሉ። ስለዚህ በአኛዋክ ህዝብ ላይ ተጽዕኖ አሳድረዋል። ሕዝቡ ላይ እስከ ዛሬ የቆየ ጠባ ሳትተዋል። በዚህ ምክንያት ነው መጽሐፉ ፍትህን፣ ተጠያቂነትን፣ እርቅና ፈውስን የሚጠይቀው። የመጀመሪያውን የህፃናት መጽሐፍን በጻፍክበት ወቅት ጋምቤላ ውስጥ ስታድግ ተማሪዎች ከትምህርት መጽሐፍ ውጭ ምንም አይነት መጽሐፍ የማግኘት እድሉ እንዳልነበራቸው ገልጸሃል። የትምህርት ጥራቱም አሳሳቢ እንደሆነ አመልክተሃል። ምናልባት በቂ ትምህርት አለማግኘት ማህበረሰቡ መብቱን እንዳይጠይቅ እንቅፋት ሆኖታል ትላለህ? It really makes it hard for other person to take advantage of you. But you, are also educated you, you, አስተማሪዎቹ ለማስተማር ብቁ ናቸው። የእውነት እየተማሩ ነው አይደለም። ምክንያቱም አንድ የሁለተኛ ደረጃ ተማሪ በእንግሊዝኛ የሚሆን በአማርኛ ቋንቋ አሳክተው አረፍተ ነገር መጻፍ አይችልም። በእርግጥ ይሄ በጋምቤላ ብቻ አይደለም፣ በሌሎች የኢትዮጵያ አካባቢዎችም የትምህርት ግብዓቶችን ማግኘት አስቸጋሪ ነው። ስለዚህ አዎ፣ ትምህርት ትልቅ ሚና ይጫወታል። ሰዎች ካልተማሩ ራሳቸውን መለወጥ አይችሉም። So, who are you targeting with this book? <inaudible> the, this book is basically for anyone that cares about learning about people in Ethiopia. ይህ መጽሐፍ ለማንኛውም ኢትዮጵያ ውስጥ ስለሚኖሩ ሕዝቦች የማወቅ ፍላጎት ያለው ሰው የተጻፈ ነው። ኢትዮጵያ ከሰማንያ በላይ ብሔር ብሔረሰቦች ያሏት፣ ሁሉም ይለያያሉ። ሁሉም የራሳቸው ታሪክ አላቸው። ይህ መጽሐፍ ስለ ጋምቤላና ጋምቤላ ውስጥ ስለሚኖሩ አኝዋክ ሕዝቦች ታሪክ ማወቅ ለሚፈልግ ነው። እኔ በዜግነት አሜሪካዊ ብሆንም ይህ ሁለተኛ ቤቴ ነው። የመጀመሪያ ቤቴ ኢትዮጵያ ናት። አዲስ አበባ ሲሄድ ግን እዚህ እንኳ የማይገጥመኝ የቀለም አድሎ ይደርስብኛል። ሰዎች ደስ በማይሉ ስሞች ይጠሩኛል። እነሱም ጥቁር ናቸው እኮ ግን የኔ ቆዳ ከነሱ ስለሚጠቁር ብቻ ልክ ኢትዮጵያዊ እንዳልሆንኩ አድርገው ይጠሩኛል። ስለዚህ ሰዎች እንዲማሩ ፈልጋለሁ። መጽሐፉን የጻፍኩት አንዱ ምክንያት ይሄ ነው። ሰዎች መጥፎ ቃል ከመናገር በፊት በጋምቤላ ላይ የሚኖሩ ወንድሜ ወይንም የምትኖር እህቴ አለዚያም ጥቁር ቀለም ባለው ሰው ላይ ሁሉ ሊፈጠር የሚችለውን ስሜት እንዲረዱ ፈልጋለሁ። መጽሐፍህ ጋምቤላ በተፈጥሮ ሀብት የበለጸገች የተለያየ የተፈጥሮ ሀብት፣ ለም እርሻ መሬት እና በቂ ዝናብ የሚገኝባት አካባቢ መሆኑንም ይገልጻል። ስለዚህ ክልሉ በዚህ የተፈጥሮ ሀብት የህብረተሰቡን ኑሮ እንዴት መቀየር ይችላል? እስካሁን በነበሩት መንግስታት ያየሁት የመልካም አስተዳደር እጦትና ሙስና ነው። መልካም አስተዳደር ካለ፣ ሙስና ከጠፋና ለስራ ብቁ የሆኑ ሰዎች ካሉ በአጭር ጊዜ ውስጥ ለውጥ ማየት ይቻላል። ምክንያቱም ለብዙ ጊዜ ጥቅም ላይ ያልዋሉ ሀብቶች አሉ። ለምሳሌ እርሻን ብንወስድ የእርሻ መሬት እርሻ ለማያርሱ የሀገር ውስጥ ባለሀብቶች ተሰጥተዋል። ባለሀብቶቹ ከባንክ ይበደሩና ገንዘብ ይዘው ይጠፋሉ። አሁን አብዛኞቹ የጋምቤላ መሬቶች በባንኮች የተያዙ ናቸው። ስለዚህ መልካም አስተዳደር ካለና ለስራ ብቁ የሆኑ ሰዎች ካሉ አካባቢውን ህዝብ በተለይ ወጣቶችን ለስራ ያነሳሳሉ። ወጣቶች የሀገሪቱ የጀርባ ወደሆነው እርሻ ይመለሳሉ። እስኪ እንደመጨረሻ መጽሐፍህ የጋምቤላ ህዝብን ተስፋና ጽናት እንደሚያሳይ ነው የገለጽ ክልኝ ጋምቤላ ተወልዶ እንዳደገ ወጣት ለአካባቢው ያለ ተስፋ ምን ይመስላል? ወጣቶች አሁን በዙሪያቸው ምን እንዳለ ያውቃሉ። እንደውም ብዙ የጋምቤላ ወጣቶች ወደ እርሻ ስራ እየተመለሱ ነው። ስለዚህ ተስፋ አለ። ወጣቶችን ካስተማርሻቸው፣ እውቀት ከሰጠሻቸው፣ መንገድ ካሳየሻቸው በህይወት ለውጥ ያመጣሉ። የዛኔ ለጋምቤላ ብቻ ሳይሆን ለአጠቃላይ ለኢትዮጵያ ለአፍሪካም ጠቃሚ ይሆናሉ። ያንን ነው ተስፋ የማድርገው በጋምቤላ ወጣቶች ላይም የማየው ያንን ነው። አንድ ቀን ጋምቤላ ከድሆች ተርታ የምትመደብ ሳይሆን እንደ ሌሎች የኢትዮጵያ ክልሎች ታዳጊ ትሆናለች የሚል ተስፋ አለኝ። ጃኮብ ኦሞድ ዘ ልዎ ኦፍ ዌስተርን ኢትዮጵያ የተሰኘውን አዲሱን መጽሐፍን አስመልክቶ ከእኛ ጋር ለነበረ ቆይታ እጅግ አድርገን እናመሰግናለን። እኔም ስለጋበዛችን በጣም አመሰግናለሁ። በቅርቡ ለገበያ የዋለውን ልዎ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ አስመልክቶ ከደራሲው ጄኮብ ኦማድ ጋር ያደረግነው ቆይታ ነው የተከታተላችሁት። ወደ ሌሎች መሰናዷችን ከማለፋት በፊት ግን ትንሽ በሙዚቃ ረፍት ማድረግ አለብን። እክ ነው የምሽቱ ሁለተኛው የሙዚቃ ምርጫችን ደግሞ የለምለም ኃይለ ሚካኤል አዲሱ የትዝታ ሙዚቃ ይሆናል። መስታወት ከሙዚቃው በኋላ ይመለሳል። ለምለም ኃይለ ሚካኤል ትዝታ ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። ከሳምንት በፊት እዚህ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የሚኖሩ ኢትዮጵያውያኖችን ያሰባሰበውን ዓመታዊ የሩጫ ውድድርና የተጽዕኖ ፈጣሪዎች ሽልማት ያስቃኘናል። ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘው ተቋም የሚዘጋጁት ዓመታዊ ታላቁ የአፍሪካ ሩጫ እና የአፍሪካ ተጽዕኖ ፈጣሪዎች ሽልማት ሁነቶች ባሳለፍነው ቅዳሜና እሁድ ተካሂደዋል። አንዳንዴ የሶል ሙዚቃ ንግስት አንዳንዴ ደግሞ የፍቅር ንግስት ተብላ ለምትጠራው ታዋቂዋ የዘመናዊ ሙዚቃ አቀንቃኝ አስቴር አወቀ፣ የመጀመሪያው የግል ራዲዮ ጣቢያ መስራች ጋዜጠኛ መዓዛ ብሩ፣ በትምህርት ዘርፍ ከፍተኛ አስተዋጽኦ እያደረገችው የምትገኘው ርብቃ ኃይሌ እና ሁለት የወርቅ ሜዳሊያ ተሸላሚ አትሌቶች ጉዳፍ ጸጋይ እና ትዕግስት አሰፋ እውቅና የሰጠውን የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት የተከታተለው ባልደረባችን አስማማው አየነው ነው። እንደሚከተለው አጠናቅሮታል። ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ዓመታዊ ታላቁ የአፍሪካ ሩጫና የአፍሪካ ተጽዕኖ ፈጣሪዎች ሽልማት እውነቶች ባሳለፍነው ቅዳሜና ውድ ጥቅምት ሁለትና ሦስት ተካሂደዋል። የአትሌቲክስ ስፖርት አፍቃሪያን ትውልድ አፍሪካውያን ዓመት ቆጥረው የሚገናኙበት ታላቁ የአፍሪካ ሩጫ በሳምንቱ ማገባደጃ በአሌክሳንድሪያ ቨርጂኒያ ሲካሄድ፣ በርካታ አንጋፋና ወጣት ተሳታፊዎች የተገኙ ሲሆን በእድሜና ጾታ ተከፋፍለው ስፖርታዊ ፉክክር አድርገዋል። ከስፖርት መድረክነት ባሻገር ትውልደ ኢትዮጵያውያን በአብሮነትና መቻቻል በተለያዩ ሰብአዊ ተልእኮዎች ውስጥ ፊት መሪ እንዲሆኑ የሚያበረታታው መርሐ ግብር የተከናወነውም ለስድስተኛ ጊዜ ነው። የውድድሩ ተሳታፊዎችም ለአሜሪካ ድምፅ እንዲያሳባቸው አጋርተዋል። መሳተፍ የፈለኩት ኢንካሙ የሚሄደው ለበጎ አድራጎት ስራ ስለሆነ እኔም በቃ በሳተፍ ቆንጆ ነው ብዬ ተሳተፍ። ፕላስ በዛ ላይ ደግሞ እኔ በዚህ እድሜ ምን በጣም ትልቅ ሴት ነኝ ስሳተፍ ለሌሎችም በእኔ እድሜ አኳያ ላሉ ሰዎች አረፈደም እንችላለን ሁሉም ነገር ማድረግ ለማለት ነው። መጀመሪያ ደረጃ ኢትዮጵያ የታወቃቸው በሩጫ ነው። ያንን ራሱ ኢንትሮዱስ የማድረግ አቅም ይኖረዋል። የሌላ ሀገሮች ባላችን እንዲያውቁ አንዳንድ ቬንደሮች ፕሮግራማቸው እንዲያሳውቁ ኖን ፕሮፊት ኦርጋናይዜሽኖችም አሉ። እነሱ ያላቸውን ፕሮግራም እንድናውቅ ያደርገናል። ከእንደገና ደግሞ ካለው ሕብረተሰብ ጋር እንድንተዋወቅ መስተጋብር እንድንፈጥር ያደርገናል። በተጨማሪ ደግሞ ይህ ነው ሁልጊዜ ሴሌብሬት ሀገርን ሴሌብሬት ማድረግ አትኤኒ ሞመንት ደስ የሚል ነገር አጋጣሚው ከተገኘ ማለት ነው እና ከውጭ የሚመጡ እነዚህ የተለያዩ ታዋቂ ሰዎች በቴሌቪዥን የምናውቃቸው በአካል ማግኘት የምንፈልጋቸውን ሰዎች እንዲቀርቡ ነው ያደርግልናል። እንደነ መዓዛ ብሩ እንደነደረጃ ደረጃ አይሌ በጣም ወዳቸው ጋዜጠኞች እና ጥሩ ሰዎች በአጋጣሚ እንዲቀርባቸው እንድታወራቸው እና አድናቆትንም እንድገልጽላቸው ያደርጋል። አጋጣሚ እና በዛ በዛ ነገር በጣም ጥሩ ነው። ቆንጆ ነበረ። ለአንድ ወር እየሮጥኩኝ ነበረ ለዚህ ለመዘጋጀት። በጣም ከባድ ነበረ። እኔ ሁለተኛ ነው እየወጣሁ በስፖርት፣ በሥነ ጥበብና በሥራ ፈጠራ ዘርፎች በሙያቸው ታላቅ ሥራ የሰሩ ግለሰቦችን ለማክበር ታልሙ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዝኛው አፍሪካ ኢምፓክት አዋርድ የሽልማት ሥነ ሥርዓት እሁድ ጥቅም 3 2017 ዓ ም በሜሪላንድ ክፍለ ግዛት የኒው ካርልተን ከተማ ተካሂዷል። ዲሲ፣ ሜሪላንድ እና ቨርጂኒያን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በሥነሥርዓቱ ሥርዓቱ ታድመዋል። ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ የሽልማት ሥነ ሥርዓት ዘንድሮ አምስት ኢትዮጵያዊትን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን እጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ሥራ የተሰማራችው ወይዘሮ ርብቃ ኃይሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ለዩናይትድ ስቴትስ የመጣችው ርብቃ ኃይሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ሕልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ካዘጋጆችና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራች ያለውን ስራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች። የአምስተኛ ዓመት ነው። በዚህ ባለፈው ሜይ መጀመሪያ ውስጥ ሲኒየር ግራጁዌት አድርገዋል እነሱ ና ነው እና ነው። በጣም ደስ ብሎኛል። በተለይ ከኢትዮጵያኖች ጋር መገናኘት ደግሞ በጣም ሴቶች ስለሆነ በጣም ሰዎች የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ ሁለት ዕውቅ ኢትዮጵያዊት አትሌቶችን ሸልሟል። አትሌት ጉዳፍ ፀጋይንና አትሌት ትግስት አሰፋን። የዓለም አትሌቲክስ የወቅቱ የሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ፀጋይ በመካከለኛና ረዥም ርቀት ውድድሮች ለአገሯ አላበረከተችው አስተዋጽኦም ሽልማቱ ተበርክቶላታል። በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸለሙ በየአመቱ አይ ነበር በቴሌቪዥንና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ብኛለሁ። ስፖርት ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሁኖ ነው። ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታች ነገር ስታገኝ ደግሞ የበለጠ እንድትሰራ ያረግሃል። እውቅና ለአትሌት በጣም ትልቁ ሞራል ነው እና በጣም ነው ደስ ያለኝ። ግራንድ አፍሪካን ራን አዘጋጅ እንደዚሁ አዋር አዘጋጆቹ በጣም አመሰግናለሁ። በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም ያለችው ጉዳፍ ስለ ቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች። ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰዓቶችን ሩጮ ነበር፣ የአመት ሁለተኛ ሶስተኛ ፈጣን ሰዓቶች። በኋላ ግን በጣም በጉክስ ጠብቀው የነበረው አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አሞኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እነሱ አስተካክዬ እንደ ትናንቱ ቆንጆ ሁኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋራ ጤናዬ ከሰጠኝ እመጣለሁ። ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትግስት አሰፋ ናት። ትግሥት ይዛው የቆየችው ክብረ ወሰን ባለፈው እሁድ በቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቱ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትግስት አሰፋ በማኅበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች። አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬና ክብሬና ጠንክሬ እንድሰራ ነው የሚያደርገኝ ይሄ ቦታ። ውጭ ሀገር በሚኖሩት ወገኖቼ ፊት ለፊት ይህንን ሽልማት በማግኘት እጅግ በጣም ደስተኛ ነኝ። ከዚህ አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት እፈልጋለሁ። እግዚአብሔር ከፈቀደና ጤነኝ ከሰጠኝ ሪከርድ ማሻሻል እፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል እፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ። ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፌም ሬዲዮ መስራቿ የመዓዛ ብሩ ነው ሰዎች ናቸው። ለማዝ ያለንን ክብርና ፍቅር በባካችሁን ሞቅባለጭ ገለጹልን። መዓዛ በሸገር ራዲዮና ቀደም ሲል በሰራችባቸው የኤፌም ራዲዮ ጣቢያዎች በምታቀርባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪው ሽልማት ተበርክቶላታል። መዓዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች። ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስ ነው። አሁን ግን ከኛ ትግል የተማሩ ሰላሳ የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጭ በምጓዝባቸው አካባቢዎች ለሰዎች የራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የእውነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብዓት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምፅ እንሆናቸዋለን። በየመሃሉ በድምፃዊ ትራይል ጌቱ ዜማ እየታጀበ የቀጠለው ሽልማት በስተ መጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። ሲራ አወቀ ዓመታትን በተሻገሩ የጥበብ ስራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ስራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ሕመም የተነሳ ያባይን ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልዕክቷን በቤተሰቦቿ በኩል ነበር ያስተላለፈችውም። ኦነር ነው እሷ መክሊቷን በልጅነቷ አውቃ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም፣ እናትም ኢትዮጵያዊቱ ሁሉ ነገር ናት ለእኔ። ከሙዚቃዋ ውጭ የአስቴር ልብ ያልጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ ሰው፣ አክባሪ፣ መድረክ ላይ እንደምታዋት ሳትሆን አንገቷን የደፋች እመቤት፣ እህት ኢትዮጵያዊት እናትናት ናት። ስለሱም እናመሰግናለን። በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሻ አብዛ ይህም ለበርካቶች መነሳሳት እንዲፈጠር ታስቦ የተደረገን ይላሉ። በየዓመቱ እንግዲህ በሶስት መድረግ ዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው በኪነጥበቡ ጥበቡ፣ በስፖርቱና በስራ ፈጠራ እና የተለያዩ መመዘኛዎች አለ። ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚህ እናቃቸዋለን። እና በዘንድሮም ዓመት እንደ አጋጣሚ የሆነው ሁሉም ሴቶች የሆኑ ተሸላሚዎች በእኛ ሽልማት ላይ ለመታጨትና ለመሸለም በቅተዋል። ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌ የሆኑበትን ኢምፓክት ነው የሚለው ሽልማቱም እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በህይወት ያሉትን በህይወት ያሉትን በእነዚህ ዘርፎች የምናወድስበት የምናመሰግንበት፣ የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው። በምሽቱ ዝግጅት ላይ የሽልማት ስነ ስርዓቱ የተካሄደባት የሜሪላንድ ኒውካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንቶጎመሪ አውራጃ እና የግዛቱ አገረገዥ ጽህፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም ላቅ ያለ ስራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። ሰላም፣ ኢትዮጵያውያን እንኳን ደስ አላቸው እንላለን። አድማጮች፣ የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ ቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም na daro.